የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 ና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አሁን ከ30 ዓመት አገልግሎት በኋላ ደሞዝ ስንት ደርሷል? 1500 ሆኗል። ይበቃል። ለእኔ ትንሽ ገንዘብ አገኘሁና ብዙ ገንዘብ አገኘ ትርጉም የለውም። ትልቅ ምሳ ገኝ በትልቅ አጠፋዋለሁ። ትንሽ ምሳ ገኝ እንደ ትንሽነቱ አወድመዋለሁ። አሁን ባለበት ህይወት ደስተኛ ነ ዳሪውስ አይከፋኝም፣ ደስ አይለኝም። ሁለቱም ነገሮች ለእኔ ትርጉም የላቸው ከብራት በፊት መታመሙን ነበር የገለጥንላችሁ ታሙ አይድን የሆነና ከ15 ቀን በፊት ከዚህ ዓለም በሞት ተለየ። ቆየት ቢልም ዛሬ የዳሪዮስ ሙዲን ህይወትና ሥራ እንዘክራለን። ሥራዎቹን እያስታወስን በማክበር ፌዴሬሽኑ የሚያደርጋቸው ዝግጅቶች በጠቅላላ ከመክፈቻው ቀን ጀምሮ እስከ መዝጊያው ድረስ እያንዳንዳቸው በጀት አላቸው። ይህም በዚህ ዓመት የተደረገው የኢትዮጵያ ብሔራዊ ያዘር ስልሳኛ ዓመት ዝግጅት ይመስለኛል የተፈቀደው በጀት ና የነበረው የገንዘብ አቅም የቲያትሩን የሚሸፍን ያልሆነው ይመስለኛል። እንግዲህ በዛ ምክንያት ነው ሊባደል ይቻለኝ። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን የዘንድሮ ሰላሳ ሁለተኛ ዝግጅት ተጠናቋል። ቅሬታ ያሳደሩ ጉዳዮች ግን አልተቋጩምና ዛሬም በዝግጅቱ ዙሪያ የምንነው ይኖረናል። ወንድምናት ናችሁ እንዴ? በነገራችን ላይ ባልና ሚስት ለማናገር ነው እኔ የተነሳሁት። አንዴ በአውቶቡስ ስንሄድ? ተስፋ የገሰሰ ይመስለኛል። መጣ ወደኛ ባልና ሚስት ናቸው እህትና ወንድም ናቸው ብለን ተወራርደናል አለ። ሁለቱንም ነን አልኩ። ጥሩ ነው ባልና ሚስት ከአንድ ባህር ይቀዳል እንዲሉ መሆኑ ነው። እኒህ ጥንዶች ታዲያ በቅርቡ ሀምሳኛ ዓመት የጋብቻ በዓላቸውን አክብረዋል። አምሳ ዓመት በትዳር ዓለም በተለይ ለሚዋደዱ ባልና ሚስቱማ ሀምሳ ቀንም አልመሰለም ብለዋል ለዛሬ ምስክሮቻቸውን ይዘን ይቀርባሉ ንጉሴ አክሊሉ ዛሬም ከአዲስ አበባ በቅ ይላል። ሰላም አድማጮች እንደምን ሰነበታችሁ የራዲዮ መጽሔት ቀረበ ማለት እለቱ እሁድ መሆኑን ይገልጣልና ቀኑን ብቻ እናስታውስ ሐምሌ 12 ዓመተ ምሕረቱ 2007 ዘመኑ ያስፈልግ ይሆን ካስፈለገ ዘመነ ሉቃስ እንላለን ቴሌላ ኤምቤክን ይዘን እስከ አራት ሰዓት የምናስተናግደው ደግሞ አዘጋጅና አቅራቢዎቹ አሉላ ከበደና አዲሱ አበበ መልካም ምሽት እንመኛለን። ዜናውን እናስቀድምና ተመልሰን እንመጣለን። መልካም ምሽት። ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ወደ ክልሉ የሚያደርጉት ጉብኝት እየተቃረበ ባለበት በአሁኑ ወቅት በሶማሊያ ያሉት የኬንያና የኢትዮጵያ ወታደሮች ጌዶና ቤይ ክፍለ ሀገሮች በጽንፈኛው እስላማዊ ቡድን አልሸባብ ላይ አዲስ የጥቃት ዘመቻ አካሂደዋል። በሶማሊያ ያለው የአፍሪካ ሕብረት ተልእኮ አሚሶም ባወጣው መግለጫ የጁባ ኮሪዶር ዘመቻ ኦፐሬሽን ጁባ ኮሪዶር ተብሎ የተሰየመው ጥቃት ዓላማ ሽብርተኛውን ቡድን ከገጠሩ አካባቢዎች ለመመንጠር ነው ብሏል። ከትናንት በስቲያ አርብ በጌዶ ክፍለ ግዛት ፋፋሃዱን ከተማ ከሚገኘው የኬንያ ወታደሮች ካምፕ የተከፈተው የመጀመሪያው ጥቃት በማኞች መሰረት፣ በክፍለ ሀገሩ የመጨረሻው የአልሸባብ ጠንካራ ይዞታ ወደ ሆነችው ባርዴሬ 50 ኪሎ ሜትር ርቀት ላይ የምትገኝ ታራኮ ወረዳ ደርሷል። ትናንት አርብ ደግሞ የኢትዮጵያና የሶማሊያ መንግስት ወታደሮች ጥቃት በቤ ክፍለ ሀገር ቃንሳ ዴሬ የሚባል አካባቢ የተከፈተ ሲሆን ከባር ዴሬ ስድሳ አምስት ኪሎ ሜትር ተቃርቧል፣ ሲሉ አንድ የሶማሊያ የጦር ኃይል ቃል አቀባይ ተናግረዋል። የኢትዮጵያ ኃይሎች የአልሸባብ ጊዜያዊ ዋና ጣቢያ የሆነችውን ዲንሶርንም ያጠቃሉ ተብሎ ተጠብቋል። ሆኖም ባይዶዋ ያለ የቪኦኤ ዘጋቢ እንደሚለው ከሆነ አልሸባቦቹ በተወሰነ ደረጃ መክተው እየተዋጉ ናቸው። ዛሬ ወደ ዲንሶር የገፉ የነበሩት ወታደሮችን ኢላማ ያደረገ መኪና ሙሉ ቦምብ ፈንድቶ ሁለት የሶማሊያ ወታደሮችን ሲገድል ከዲንሶር አርባ ኪሎ ሜትር ርቀት ላይ ውጊያ መካሄዱን ዘገባው ጠቁሟል። በአየርም እያጠቃን ነው ብለዋል የሶማሊያው የጦር ቃል አቀባይ። ኬንያ ከደረሱባት ከባድ አሸባሪ ጥቃቶች አንዱ የደረሰበትና ለሁለት ዓመታት ያህል ተዘግቶ የቆየው የናይሮቢ ዌስት ጌት የገበያ ማዕከል በትናንትናው እለት ተከፍቷል። የናይጄሪያው ፕሬዚደንት ሞሐማዱ ቡሃሪ በዛሬው ዕለት በዋሽንግተን የአራት ቀናት ጉብኝት ይጀምራሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሚስተር ቡሃሪን ነገ ሰኞ በዋይት ሀውስ ተቀብለው የሚያነጋግሯቸው ሲሆን በሁለቱ መሪዎች ውይይት ዋናው ርዕስ ጽንፈኛው እስላማዊ ቡድን ቦኮ ሀራም የደቀነው ስጋት እንደሚሆን ይጠበቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የኢራን ኒውክሊየር ውል ባለፈው ሳምንት ከተፈረመ ወዲህ ዛሬ ለመጀመሪያ ጊዜ በዋና ዋና የቴሌቪዥን ጣቢያ ዝግጅቶች እየቀረቡ ስለ ጉዳዩ ለአሜሪካ ሕዝብ እያስረዱ ናቸው። ዛሬ ጋዛ ውስጥ የደረሱ ፍንዳታዎች ሁለት ሰዎችን ገደሉ። የሃማስና ና የእስላማዊ ጅሀድ ተዋጊዎች ንብረት የሆኑ ቢያንስ አምስት መኪናዎችን አውድመዋል ሲሉ ባለስልጣናት አስታውቀዋል። በመጨረሻም ዜና አረፍት በቀድሞ የኢትዮጵያ ወታደራዊ መንግስት ዲፕሎማት የፕሮቶኮል ሹም የህዝብ ግንኙነትና የማስታወቂያ ኃላፊ የነበሩት ሻለቃ ፍስሀ ገዳ በተወለዱ በ76 ዓመታቸው አርፈዋል። በሰሜን ኮሪያ የኢትዮጵያ አምባሳደር የነበሩት ፍስሀ ገዳ ቀደም ሲል የኢትዮጵያ ሆቴሎችና ቱሪዝም ኮሚሽነር፣ ከዚያም በፊት የርዕሰ ብሔሩ የፕሮቶኮል ዋና ሹም ነበሩ። ባለፈው ረቡዕ ባደረባቸው ህመም በሕክምና ሲረዱ የቆዩትና ያረፉት አምባሳደር ፍስሀ ገዳ የቀብራቸው ሥነ ሥርዓት እዚሁ ዩናይትድ ስቴትስ ውስጥ በነገው ዕለት እንደሚፈጸም ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ጤና ይስጥልኝ። ቪዮዎች እንደምናችሁ። ዛሬ ያቀረባችሁት ግጥም ወደ ኋላ ወስዶ በ 2002 ዓ ም የሞጨርኩትን አስታወሰኝ። አስታውሻውም ካለፍኩት በኋላ ላከው ላከው ብሎ ሲሞግተኝ ሰደድኩትና ተገላገሉ። ማቅረብ አለማቅረቡ የእናንተ መሰለኝ። ቅርጫትን ብትጥሉት ቅርም አልሰኝ። ግን ግን ለካ ድሮ ቀረ ቅርጫት በሉ አልከፋም ብትደልዙት ሲሉ ይንደረደራሉ። የተሳትፎ ግጥማቸውን ያደረሱን አድማጫችን የሞገተኝ ጠቀመኝ ስቀመጥ ስነሳ ስበላም ስጠጣ አንድ ነገር አለ ሰላሜን ያሳጣ ዘመን ተቆጠረ መግባባት ካቃተን ለምን እንደው እንጃ መላ የተሳነን ግን አንቀን አምሮ አበዛን ጉርጉሮ አይቸው አላውቅም ሆኖ እንደ ዘንድሮ ላጣፋው አሰብኩና ዛሬንም በዜሮ እህ ልለው ወደድኩኝ ልለግሰው ጆሮ እንቅልፍ ላይ ወስድህ ከምትገላበጥ ይልቅ ተነሳና ብዕርህን ጨብጥ፣ እያለ ሞገተኝ፣ ፈተነኝ፣ ጠየቀኝ። ይህንን ሞጋቼን ስሙን ብነግራችሁ በፍጹም አታምኑም እሱ ነው ብላችሁ ልባችሁን ከሁለት ከከፈለላችሁ አንዱን አውጦትና ጣሉት ባካችሁ የሞገተኝ ጠቀመኝ ሲሉ በብዕር ስም አንድ አድማጫችን ባደረሱን የሳምንቷ ግጥም የሐምሌ 12 የራዲዮ መጽሔት ዝግጅታችንን ጀምረናል። በሱ ፍቃድ የሚለውን የብዕር ስማቸውን መጀመሪያ ነው የተጠቀምነው ለሁሉም አድማጫችንን ለተሳትፏቸው እናመሰግናለን በቅርቡ ስለተጠናቀቀው የኢትዮጵያውያን ስፖርትና ባህል ፌዴሬሽን 32ኛ ዓመት ዛሬ የምንለው ይሆናል። አብይ ኖሮልኝ በቅድሚያ አመሰግናለሁ። የ32ተኛው የስፖርት በዓል ከመድረሱ አስቀድሞ አንተንና የህዝብ ግንኙነቱን ሳምሶን ሙልጌታን አና ግሬ ነበርና ዝግጅቱ በተለይ የህዝብ ግንኙነቱ ሳምሶን፣ አዳዲስ በዓል አለ፣ ለምሳሌ የብሔራዊ ቲያትር ስልሳኛ ዓመት ይከበራል ብሎ በዚህ ጉዳይ ይበልጥ እንዲረዳኝ አብሮኝ የሚሰራው አብይ ነው ስላለ ያንተን መገኘት በዛ ምክንያት እንደሆነ ገልጦልን አብረን ተውያይተናል። ከዚህ ቀደም በዚሁ ፕሮግራም ላይና የታቀደው የብሔራዊ ቲያትር ስልሳኛ ዓመት እንደተጠበቀው መሄዱን እጠራጠራለሁ። ምናልባት አንተ ታስረዳን ሆናል። ብሔራዊ ቲያትርን ብሔራዊ ቲያትር ያሰኙ ሰዎች አሉ። አቶ ተስፋዬ ገሰሰ በአጋጣሚ እዚህ ነበረ። ዓለም ፀሐይ በእርግጥ እዚሁ ነች። ተክሌ እዚሁ ነው። እርግጥነት ነጠላላ ተገኝተው ነበረ። ብሔራዊ ቲያትር ደግሞ እንደምታውቀው ከሙዚቃ የበለጠም የቲያትሩ የጭውውቱ ድረኩ ስራ ነው ዋናውና፣ ይሄ ብዙም አልተሳካም ይመስለኛል። እኔ እንኳ ከምሽቱ አራት ሰዓት ይጀመራል ስለተባለ ወደ አራት ተኩል ሄድኩ፣ እስከ አምስት ተኩል ጠበቅኩ፣ ምንም የለም፣ ወደ ቤት ሄድኩ፣ ለማየትም እድል አላገኘሁም። አብይ፣ አንተ ነህና የዚህ ኃላፊ፣ መጀመሪያ ምን ተካሄደ? እንዴት ተካሄደ? የቀረበውን እነማን እንደቀረቡ ከዛ ጀመርልን። እሺ አቶ አዲሱ፣ በቃለ መጠይቁ ስለተጋበዝኩ እጅግ በጣም አመሰግናለሁ። በቅድሚያ ለዘወትር አድማጮች መግለጽ የምፈልገውም የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የተመረጡ እንደሚታወቀው ዘጠኝ ስራ አስኪያጅ አባላት ያሉት ድርጅት ነው። ዛሬ እኔ በግል የቀረብኩት ያየሁትንና የማውቀውን እንደ አንድ የቦርድ አባል ለማድረግ ምንም አይነት ልዩ ፈቃድ ወይም የተለየ ኃላፊነት በስራ አስኪያጅ ኮሚቴውና በፌዴሬሽኑ የተሰጠኝ እንደሌለ በማሳወቅ ነው። ለመጀመር የምንፈልገው የዚህ የኢትዮጵያ ብሔራዊ ቲያትር ዝግጅት ዓላማው የነበረው በጠቅላላው ቲያትር ቤቱን በተለያየ ጥበብ ሙያ ለዚህ ላደረሱ ግለሰቦች መታሰቢያ እንዲሆንል በቲያትር ቤቱ ያገለገሉትን ሰዎች ለማመስገን የተዘጋጀ ልዩ ምሽት ነበር። በተለይ ደግሞ የበፊት ስራዎች እንዲከበሩ የተመከረበት ዝግጅት ነበር። አላማው ግልጽ ነው። አብይ ባለፈውም ገልጠህልናል። ለምን አስፈለገ ስንል ሰዎችን በመሸለም ያለፉ ስራዎቻቸውን በማስታወስ ያለን አክብሮትና አድናቆት ለመግለጥ ወዘተረፈ ነግራችሁናል። አንተን በደንብ አስቀምጠኸዋል። ግን በዚህ የአይነቱ ዝግጅት ኃላፊነት እንደምትወስድ የህዝብ ግንኙነቱ አቶ ሳምሶን ሙሉጌታ ገልጧልና፣ አሁን ደግሞ አንተ ስትነግረን ማንንም ወክዬ አይደለም ብልሃልና፣ ባለፈው ያን ኃላፊነት ወስደን የተወያየ ነውና፣ አሁን በዚህ ጉዳይ እንደማገባው አይነት ሰው ሆነ ከቀረብክ፣ ምናልባት ለአድማጭም ለእኛም ግር እንዳይለን ግልጽ አርግልኝ። ምንም እንደማያገባው ሳይሆን በአንድ ቦርድ አባል በስራ አስኪያጆቹን በማገዝ በማንኛውም የስራ ዘርፍ በማገዝ ኃላፊነት ነው የቀረቡ ቃል ሱ ካነሳኸው ጥያቄ የሚከተል አቶ አቢይ ይበልጡን በገዛ ፈቃድ ያደረግከው እንደ ቦርድ አባል ግን በማገዝ የሚል ነው። ደጋግሞ የሚነሳው ቃል ና ከሆነ በኃላፊነት ለስራው የተመደቡት ሰዎች ለምን አልተገኙ ይሄን ውይይት ጨምሮ ግልጽ አይደለም። የኢትዮጵያ ስፖርትና ባህል ፌዴሬሽን የሰላሳ ሁለት ዓመት ጉዞ ነው የምንወያየ በግልም ያደረግኩት ጥረት አለ። በቀደመ ፕሮግራም ወትሮ እንደምናደርገው ያከናወናችሁትን ስነ ስርአት ሲሆን፣ ቀድሞም ከዝግጅቱ በፊት፣ በሂደቱም መካከል፣ ሲያበቃም እንገመግማል። እሱም ላይ እስኪ እንደ ቦርድ አባልም ሀላፊነት ወስደ ፈቃደኝነትም ኖረው እንደ ቀረብክበት ምን ማለት ነው ይሄ ስራ አስኪያጅ ኮሚቴ አባላቱ በተለያየ ከተማ የሚኖሩ ግለሰቦች ናቸው እና ያው እኔ ከአቶ አዲሱ ጋር ስገናኝ ስለነበር ተደጋግሞ በሚደወልልኝ ሰዓት በመመለስ ነው የቀረብኩት። የግል እና የስራ ጉዳይ ሊኖሯቸው ሊሆን ይችላል ያልቀረቡት፣ ግን ላለመቅረብ ፈልጎ አይመስ ለመቅረብ ችግር ያለባቸው አይመስልኝም። አይ ምን መሰለህ አብይ፣ አንተ አሁን ዋሽንግተን አርልም ያለኸው ሌላ ቦታ ነው ያለኸው። በስልክ ነው ያገኘንህ። የህዝብ ግንኙነት ኃላፊው አቶ ሳምሶን ሙሉጌታ ትላንትና አልተገኘልንም። ስራ ይዞ ይሆናል አልከኝ። በኋላ አቶ አዲሱ ነግረህ እኮ ነበር። እኔ ለሁለት ሳምንት አልገኝም አውሮፓ ሄዳለሁ ብዬ ብሎ ቴክስት አደረገልኝ። ስልክን ካገኘው በዛው ደውሎ መናገር እንችል ነበረ። አንዱ ይሄ ነው። ሁለተኛ፣ ቀደም ሲል ስትገልጥልኝ ሰዎች ካገኘሁ ዛሬ ቀርባለሁ ብለህን ነበርና ፈልግህ እንዳላገኘህ ነገርከኝ። ይሄ ራሱ ለእኛ ግራ ይገባል። ፕሬዚዳንቱንም ማግኘት አልቻልክም፣ ህዝብ ግንኙነቱንም ማግኘት አልቻልክም። እንደው መጥፎ ቦታ ውስጥ አስቀምጠው ትተው ሄዱ ማለት ሁሉ ያስደፍራል። እንዴት ታየዋለህ አሁን በዚህ ጉዳይ? ጥፋት ጠፋ አልጠፋ የሚል ውስጥ አልገባንም እኮ። ማን ነው ስለዚህ ጉዳይ የሚጠየቀው? በዛ መልክ ነው። አንተን አሁን ብቻህንም ቢሆን በአንተ በኩል ያለው ያልተሟላ አንዳንድ ነገር ስላለ አብራራልን ብለን የምንጠይቅህ። አሉላ፣ ልክ ይመስለኛል። አዲሱ ለመመለስ እድል እንስጠውና ባይሆን ጥያቄ አስከትላለሁ። ለእርሱም እድል እንድንሰጥ ብዬ ነው። እሺ፣ መልካም ነው። አሁንም እኮ በዚህ ዙሪያ የተሰራውን ስራ ካየሁትና ከማውቀው እናንተ ፊት ቀርቤ ማድረስ እችላለሁ። ያው ማቀውን ለመግለጽ ፈቃደኛ ነኝ። ውይይቱን እንዳይነጥቅ እየፈራው አንድ ጥያቄ ላቅርብ። እንግዲህ የምንነጋገረው በእውነት በጥሩ ስሜት፣ በተለይ ደግሞ የዚህ ስፖርትና ባህል ፌዴሬሽን በብቸኝነት በኢትዮጵያ ማህበረሰብ ውስጥ ረጅም ጊዜ የዘለቀ በሁሉም መልኩ እንዲረዳ የሚፈለግ የማህበረሰብ ተቋም እንደመሆኑ አድማጩ ሊከታተለው ይገባል ብለን የምንከታተለው እንደሆነ ታውቃለህ። አቶ አብይ የነበረውን ልማድም የቀየረ የሚመስል ነገር እየታዘብን ነው። የእድሜውን ያህል አብረን ተከትለን በያለበት ዘግበናል። ችግሮች ሲፈጠሩ የሚፈቱበትን የተሻለ ሁኔታ የሚነጋገሩ ሰዎች ጊዜ ሰጥተን አቅርበናል። ቢያንስ በጥያቄ ደረጃ እንዲቀርብ እንፈልጋለን። አንድ ባለፈው አመት ውዝግብ በነበረበት መጨረሻ ጀምሮ የፌዴሬሽኑ ፕሬዚዳንት አቶ ጌታቸው ተስፋዬ በፍጹም የማይገኙበት ሁኔታ ተፈጥሯል። ባለፈው ሳምንት ዝግጅቱ ከመካሄዱ በፊት የህዝብ ግንኙነት ኃላፊውን በተደጋጋሚ አግኝቼ ጠይቄ ያለው አዲስ የተፈጠረ መንገድ ለአድማጭ የምናስተዋውቅ አይመስለኝም። ስነ ስርአቱ ሲካሄድ እንደ አንዱ ትልቅ ስራቸው አድርጋችሁ ስለምትወስዱ ትገኙ ነበር። አድማጮች ትክክለኛው እንዲገነዘቡ በመካከላቸው ግንኙነት ሲፈጠር ቀጥሎም እንዘግብ ነበር። በተከታታይ ከቤተሰባችሁ ከመደበኛ ህይወታችሁ ቀንሳችሁ የምትሰጡ ገንዘባችሁን ሳይቀር እንደምታወጡ እናውቃለን። ኃላፊነቱን ከተረከባችሁ ግን ይሄንን ለአድማጮች የመናገር ኃላፊነት አንዱ ስራችሁ ይመስለኛል። ምክንያቱን እንደ ቦርድ አባል የምታውቅ ከሆነ ለአድማጭ መድረስ አለበት። ይሄ ጥሩ እንግዲህ እንደ አንድ ቦርድ አባል እኔ የማውቀውን ለመናገር ዘጠኙም የስራ አስኪያጅ ኮሚቴ አባላት ከፕሬዚዳንቱ ጀምሮ እስከ ህዝብ ግንኙነት ክፍሉ ድረስ ሴክሬተሪውንም ጨምሮ እንደውም እንደ ቪኦኤ አይነት ጠንካራ የዜና ማዕከሎች ላይ ለመቅረብ ትልቅ ጉጉት እንዳላቸው ና ፍላጎታቸው ከፍተኛ መሆኑን አውቃለሁ። በሚያገኙት አጋጣሚ ሁሉ ከህዝብ ጋር ለመገናኘት፣ ጥያቄዎችን ለመመለስ በተደጋጋሚ በየ ስብሰባ በሚደረግበት ሰዓት በቴሌኮንፈረንስም ሆነ በአካል ስንገናኝ የሚያነሷቸው ነጥቦች በየዜና ማሰራጫዎቹ ለመቅረብ ና ጥያቄዎችን ለመመለስ፣ ከህዝብ ጋር ለመገናኘት ከፍተኛ ጉጉት እንዳላቸው ነው የሚያስረዱ። በበለጠ ደግሞ እንደ እናንተ አይነት እንደ ቪኦኤ አይነት የሬዲዮ ድርጅት ጋር ለመቅረብ ወደ ኋላ የሚሉ ሰዎች አይደሉም፣ በኔ ግምት። አቶ አብይን ከዚህ በላይ ከወሰድን ከዋናው ነጥብ እንወጣለን። አንተ የግልህ ግንዛቤ ገልጸሃል። እኛ ደግሞ በተጨባጭ ባለፈው አንድ አመት ጊዜ ውስጥ በተደጋጋሚ ያየነውን ለአድማጭ ለማድረስ ነው። አዲሱ ወደ አነሳው ጥያቄ ብንገባ ተገቢ ይመስለኛል። አዎ ዋናው ጥያቄ እንግዲህ አብይ የብሔራዊ ቲያትር ስልሳኛ አመት በዓል ነው። ቅድም ገልጫለሁ። ብሔራዊ ቲያትር ስንል ብሔራዊ ቲያትርን ብሔራዊ ቲያትር ያሰኙ ሰዎች አሉ። ምን ያህሉ እንደተገኙ አላውቅም። መጀመሪያ ከዛ እንጀምር እስቲ። እነማ ተገኙ በዛ በዓል ላይ? በብይ እሺ። በዛ በዓል ላይ በርካታ ሰዎች ናቸው ጥሪ ተቀርቦላቸው የነበረው። ይህም ጥሪ የቀረበው በቀድሞ የህዝብ ግንኙነት ክፍል ኃላፊ በነበረው በአቶ ፋሲል አበበ በኩል ነበር ለነ አቶ ጌታቸው አብዲ፣ ለነ አቶ ተስፋ የገሰሰ ለሌሎቹም ለእነ አቶ መላኩ ገላው ለእነ አቶ ቀለመወር ደበበ ጥሪ ቀርቦላቸው ከዛ ውስጥ ከቀረበላቸው ውስጥ ብዙ ብዙዎቹ ተገኝተዋል። በአጋጣሚ ሆኖ ግን አቶ ጌታቸው አብዲ ከመጡ በኋላ ትንሽ የጉንፋን መም ስለነበራቸው እና ፕሮግራሙም በሰዓቱ መጀመር ስላልቻለ ተመልሰው ሊሄዱ ተገደዋል። እንግዲህ በትልልቆቹ በኩል እነዚህ የተገኙ ሲሆን በሌላ በሙያ ዘርፍ ደግሞ በኪነ ጥበብ ሙያ ውስጥ ከነበሩ ከአርቲስት መልካሙ ተበጀ፣ ማሪቱ ለገሰ፣ ጠለላ ከበደ፣ እንዲሁም አርቲስት ውሽንፍር አበበ ተካ፣ ስዩም እያዩ፣ በሌ ጥበበው ገዳ፣ አበባ ደሳለኝ፣ መስከረም በቀለ፣ ዳንኤል ከአስራ ስምንት ኪነ ጥበብ ባለሙያዎች የተገኙበት ዝግጅት ነው የተደረገው። በተጨማሪ ደግሞ ዜማ ባንድ በመባል የሚታወቀው አምስት የዘመናዊ ባንድ ተቋቁሞ ከሰላሳ አምስት በላይ ዘፈኖችን አጥንተው ተዘጋጅተው ነበር የቀረቡ። እንዲሁም ደግሞ በተጨማሪ አስር ተወዛዋዦችና አምስት የባህላዊ ሙዚቃ ተጫዋቾች የተገኙበት ዝግጅት ነው ተደርጎ የተከፈተው። የብሔራዊ ቲያትር ስልሳኝ ዓመት ሲከበር አብይ አንተም ታውቃለህ ስለምታቅ ነው እዚህ ዝግጅት ውስጥ እንድትገባ የተጠየቅኸውና የገባኸው። ብሔራዊ ቲያትርን ብሔራዊ ቲያትር የሚያሰኝ ብሔራዊ ቲያትርን የሚሸት ዝግጅት ያስፈልጋል። ይህን ደግሞ ለማድረግ የቤቱ ሰዎች ያስፈልጋሉ። አሁን ከጠራህል ውስጥ ካልተሳሳት መልካሙና ጠለላ ናቸው። የብሔራዊ ቲያትር ሰዎች ማቀው። ሌላ ከጠራህልኝ ውስጥ አላውቅም፣ በእውነቱ አላስታውስም። ሊኖሩ ይችላሉ። እዚህ ቀደም በውይይታችንም እንዳነሳ ነው ዓለም ፀሐይ ዜ ነች እዚህ ዝግጅት ውስጥ ትገኛለች ነበር ያልከኝ አቶ ተስፋዬ የብሔራዊ ቲያትር ሰዎች እና አቶ ተክሌ ደስታ የመሳሰሉ እና ስልሳኛውን ዓመት በተለያዩ ሙዚቀኞች ዘፈን እያሰሙ ማክበርና የቲያትር ቤቱ ስልሳኛ ዓመት ሲከበር ደግሞ ታሪኩንና አጀማመሩን እነማ ምን እንዳረጉ የሚገለጥበት በዓል አልሆንም እና እንዴት ታየዋለህ? የተሟላ ነበር ይሄ? ዝግጅቱ የተሟላ ነው ብሎ ለመናገር አያስደፍርም። በተጠሩት ስሞች ላይ ለመጨመር ግን ለምሳሌ አርቲስት ክበበው ገዳ የብሔራዊ ቴያትር ሰራተኛ ነው። አርቲስት ፋንቲሽ በቀለ ይህንን ነገር ከመጀመሪያው ጀምሮ በመምራትም በማስተባበርም ስትደክም የነበረች አርቲስት ነች። የብሔራዊ ትያትር ሰራተኛ ነች። ይቅርታ አስፋን ዘንግቼ ነበረ። መጨመር የምፈልገው የብሔራዊ ትያትር ሰራተኞችን ብቻ የለየ ዝግጅት ለማድረግ ሳይሆን የተዘጋጀው በጠቅላላ ኢትዮጵያውያንን የጨመረ የኪነ ጥበብ ባለሙያችን ያካተተ ነው። ከውጭም ቢሆኑም እነዚህ አርቲስቶች የኢትዮጵያ ብሔራዊ ትያትርን ጠንቅቀው የሚያውቁ ለቲያትር ቤት የተለየ አክብሮት ያላቸውን ሰዎች ጨምሮ የሚደረግ ዝግጅት ለማቅረብ ነበር የተሞከረው። አብይ፣ በተደጋጋሚ ተመሳሳይ ጥያቄ እያነሳንልህ ነው። በተሳተፉ ሰዎች ዝርዝር ውስጥ አራት የሚደርሱ የብሔራዊ ቲያትር የተለያየ ሙያ ዘርፍ ባለቤቶችን አንጋፋዋን ሁለገብ ኪነጥበብ የቲያትር ሰው ጠለላ ከበደን ጨምሮ ገልጸሃል። በአብዛኞቹ ግን ቀደም ብሎ ከአዲሱ ጋር ባደረጋችሁ ውይይት የተጠቀሱ ሰዎች አልተገኙም ይመስለኛል። አዲሱ አነጋግረሃቸዋል፣ የተወሰኑትን። ምናልባት እንደ ትልቅ ነገር መወሰድ ያለበት አዲሱ በተደጋጋሚ በሚያነሳው ጥያቄ ውስጥ ጎልቶ የሚወጣው የታለ አለ ቲያትር ስለ ቲያትር ቤቱ እናወራ ሌላ የጥበብ ዘርፍ በቲያትር ቤቱም ይከናወናልና ኮሜዲያኖችን ጠቅሰሃል ሙዚቀኞችን ድምፃውያን እናንስትሃል አንጋፋውን ድምጻዊ መልካቡ ተበጀን ጨምሮ የጋበዛቸኋቸው የተገኙትን ዘርዝረህልናል ግሩም ቲያትር ግን የታለ የተሟላ ነው ለማለት ያስደፍራል ሳይሆን በእርግጥ ጉድለት አደለም ትክክል ነው። ጉድለት በቲያትር በኩል ምንም የቀረበ ዝግጅት ባለመኖሩ ጉድለት መኖሩ ጎላ ብሎ የሚታይ ነው። እንደው ለመጨመር ያህል በአርቲስት ከበበ ገዳ እና በአርቲስት መስከረም በቀለ የተሰራ የአጭር ከአስር ደቂቃ ያነሰ መለስተኛ ድራማ ነበር። ሆኖም ግን ትልቋን አርቲስት አለም ፀሐይ ወዳጆን ያላካተተ ዝግጅት ነው የተደረገው። መጀመሪያ ይሄ ፕሮግራም በሚጨመርበት ሰዓት ላይ አርቲስት አለምጸሐይ ወዳጆን አነጋግረን በቦታው እንደምትገኝና ሌሎችንም የቲያትር ቤቱ የመድረክ ሰዎችን የሚጨምር ዝግጅት አስቦ ነበር። ወደ መጨረሻ ላይ ግን ፌዴሬሽኑ የሚያደርጋቸው ዝግጅቶች በጠቅላላ ከመክፈቻው ቀን ጀምሮ እስከ መዝጊያው ድረስ እያንዳንዳቸው ዝግጅቶች በጀት አላቸው። ይሄም በዚህ አመት የተደረገው የ የኢትዮጵያ ብሔራዊ ቲያትር ስልሳኛ አመት ዝግጅት ራሱን የቻለ በጀት አለው እና በዛ በጀት መሰረት ነው ስራ አስኪያጅ ኮሚቴው ስራውን የሚያጠናቅቀው። እና ይመስለኛል የተፈቀደው በጀት እና የነበረው የገንዘብ አቅም የቲያትሩን የሚሸፍን ሆኖ ያልሆነው ይመስለኛል። እንግዲህ በዛ ምክንያት ነው ሊጓደል የቻለው የሚመስለኝ። እሺ፣ እና ለምፀሐይ የበኩላቸውን መልስ ይሰጡናል። ከዚህ በኋላ ግን አንድ ጥያቄ አብይ ጨዋታው እየተካሄደ ሌላው ቀርቶ የዕለት ሁለት ጁላይ አንድ ረቡዕ ዕለትም እንኳ ዛሬ ማታ የብሔራዊ ቲያትር ስልሳኝ ዓመት ይባል ነበረ። ሥራ አስኪያጅ ኮሚቴም ሞንግ ሥራ አስፈጻሚውም ገባህ፣ ኃላፊነት ወስደሃል፣ ፈቃደኛ ሆነህና ማስታወቂያ ሲነገር ምን ይሰማችሁ ነበረ? በጠቅላላ የፌዴሬሽኑ ሰዎች አንተን ጨምሮ፣ ምክንያቱም በዛ ቀን እና ዓለምፀሐይ እንደማይኖሩ እርግጠኛ ነኝ ታውቃላችሁ። እስከ መጨረሻው ሰውን ኑ ትሉ ነበረ ስም እየጠራችሁ እና ዓለምፀሐይ እያላችሁ ትክክል ነው። በዛ ዕለት ማታ በሚነገርበት ጊዜ እነ አርቲስት ዓለምፀሐይ ወዳጆ እንደማይኖሩ እናውቅ ነበር። ያም ሆኖ ግን ከነ አርቲስት ዓለምፀሐይ ውጭ ደግሞ በርካታ የጥበብ ባለሙያዎች ዝግጅቱ ላይ ይገኙ ነበር። ስለዚህ ዝግጅቱ ከሞላ ጎደል ሰክሰስፉል ይሆናል ብለን ነበር ግምት የነበረ። አብይ አንድ ጥያቄ ላንሳልህ ከይቅርታ ጋራ እሺ እርግጠኛ ለመጠን ለመመለስ በጣም መልሰሃል በምትችለው በእውነት እንዳልኩ ቃሉ እንደጋገምኩብህ እንጂ ኃላፊነት ወስድሃልና አንተ እዚህ ላይ የምትወስደው ኃላፊነት ይኖራል። በዚህ በዚህ ኃላፊነት ወስዳለሁ፣ በእኔ በኩል ይሄ ስተት ተፈጽሟል የምትለው ነገር አለ የምትወስደው ኃላፊነት ፈቃደኛ ከሆንክ ለመመለስ። ጥሩ ጥያቄ ነው። አቶ አዲሱ ቲያትር ባለመኖሩ አጭር ድራማ ባለመኖሩ በጣም አዝኛለሁ። በዚህም ሁልጊዜም ሲቆጨኝ ነው የሚኖረው። በተጨማሪ ግን ማለት የሚፈልገው ምንድን ነው፣ ፌዴሬሽኑ በሚችለው አቅሙ ያለውን ሪሶርስ ተጠቅሞ ይሄንን ዝግጅት ለማዘጋጀት በቅቷል። በቲያትር ባለመኖሩ በአዝምም በተደረገው ደግሞ መለስተኛ ጭውውት በእና አርቲስት ከበበው ጎዳና፣ በእና አርቲስት መስከረም በቀለ ኮሜዲ አስራ ስምንት ድምፃውያን በተሳተፉበት አስር ተወዛዋዦች ና አስር ደግሞ የባህላዊ ና ዘመናዊ ባንድ በነበረበት ዝግጅት ደግሞ በጣም ረክቻል። ነው ለአቶ አብይ የማነሳው ጥያቄ ምናልባት ሙሉ በሙሉ ላይ መልሰው ይችላል። ቀደም ብለን በመንደርደሪያችን እንደ እንደገለጽ ነው የኢትዮጵያውያን የስፖርትና የባህል ፌዴሬሽን ሰላሳ ሁለት ዓመት የተጓዘ ክብር የሚገባው ፕሮግራሙን በርቀት ለሚሰሙት ጭምር ተገቢ ዋጋ የሚሰጡት ድርጅት ስለሆነ ነው የምንነጋገረውም ይህን መሰል ጥያቄዎችም ግድፈቶችም ሲነሱ ምናነሳው ጥሩ ዜናዎች የሚነገሩትን ያህል ኃላፊነት የሚወሰድባቸው ስህተቶች ሲፈጸሙም ያን ከሌሎች የሚጠበቀውን ኃላፊነት ወስዶ ይህን ሁሉ አመት ሲጓዝ የነበረውን ልማድ መሰረት በተከተለ ለኅብረተሰብ ጥያቄ ያገባኛል፣ ግድ ይሰጠኛል፣ ይህን ተሳስቻለሁ የሚል መሪ እንዲኖረው ነው። ከዛ አንጻር ከዚህ ቀደም ከነበረው ልምድ የወጣ ይመስለኛል። ምን አቅዶ ምን አልተሳካለትም? በግልጽ እንደሚታየው የፌዴሬሽኑ አመራሮች እነኚህን ጥያቄዎች ለማስተናገድ አለመገኘታቸው መሆኑ ግልጽ ነው። ምናልባት መልስ ለመስጠት የምትችል ከሆነ የተከታተልከውና መረጃ ካለ ለአንተ ድሉን እንስጥ በጣም ጥሩ ለጥያቄው አመሰግናለሁ በጣም የሚገባ አግባብ ያለው ጥያቄ ነው የፌዴሬሽኑ አመራሮች ከኔ በተሻለ በትክክል ይህን ጥያቄ መመለስ ይችላሉ በእኔ ግምት ግን እዛ በነበርኩበት ሰአት እንዳየሁት የመክፈቻው ስነ ስርአት በጥሩ ሁኔታ ነበር የተካሄደው አርቤ የተደረገው የኢትዮጵያ ቀን በጥሩ በሚያስደስት ሁኔታ ነበረ ተከፍቶ ያለቀው ያው አቶ አዲሱም አብረን ነበርን። በአጋጣሚ እዛ ቦታው ላይ የነበረው የሕዝብ ብዛት፣ የሕዝብ ስሜት ሁሉ ፕሮግራሙ በሙዚቃው ዙሪያ የነበረው ከእንደዚህ በፊቱ ሳይበላሽ በትክክል መሰራቱ ደስ የሚያሰኝ ነው። ብዙ የተገኘውን ሕዝብ በደስታ ነው ዝግጅቱን ተካፍሎ የተመለሰው። በመጨረሻም ደግሞ በመዝጊያ ምሽታችን ላይ እንደዚሁም በቂ ሰው ተገኝቶ በጥሩ ሁኔታ በጥሩ መንፈስ፣ በደስታ ነው ዝግጅቱ በአጠቃላይ እየተከናወነ። በጣም እናመሰግናለን። አቤ ግን እንግዲህ ኃላፊነቱን ደግሞ ካንተ የበለጠ ወስደው የሚመልሱ ካሉ እድሉን ለመስጠት እንሞክራለን። በብዙ ነገር እያሽቆለቆለ የሚሄድ ነገር ይታያል። አደጋ አለ። ይሄ መስተካከል አለበት። ጥሩ ጥሩ ነገሮች አሉ። የተበላሹም አሉ። ተስፋ አለ። አዲሱ አቶ አብይን ብቻውን አግኝተን ጥያቄ ውርጅብኝ እንዳናወርድበት ከዚህ ቀደም እንደሚደረጉት ጠንካራዎቹ እንደ እንደገለጽካቸው በዚህ በዚህ ጥንካሬ ታይተዋል፣ በዚህ ቦታ ድክመት አለ ነቅሰን የዕለት ተዕለት ክንውኖችን ብቻ ሳይሆን እንደ ትልቅ ድርጅት ራዕዩን የነገውን መጪ ጊዜ ከፈተናዎቹ አልፎ አዲስ አቅጣጫ ለመከተል ምን ይፈልጋል በሚሉ ትልልቅ ሀሳቦች ላይ የመነጋገር ልማድ የነበረው ድርጅት ነው። ጥሩውን ነገር እንደምንናገረው ይሄን መሸፈን አንችልም፣ ስራችንም የግድ ይላል። ይሄ ደግሞ ቀናውን መንገድ ከመፈለግና መታረም ያለባቸው ችግሮች በአግባቡ በጊዜው እንዲታረሙ ከመፈለግ ነው። ከዚህ ያለፈ አቶ አብይ መጠየቅ አይታየኝም። አዲሱ እውነት ነው አብይ። በድጋሜ ግን እናመሰግናለን ስለ ጊዜ አስተያየታቸውን እጅግ በጣም አከብራለሁ። አመሰግናለሁ። መጨመር የምፈልገው ምንድን ነው፣ ይሄ ድርጅት እንዳላችሁ፣ እንደዘገባችሁ ብዙ የሚቀረው ብዙ ማሻሻል የሚጠበቅበት ጉዳዮች ይኖራሉ። አንድ ተስፋ የምናረገው ነገር ግን ይህ ድርጅት እንደ እናንተ አይነት አስተዋይ መካሪ አጠገቡ እስካለ ድረስ ችግሮቹን እየቀረሰ እያሻሻለ ጥሩ ዝግጅት ወደፊት እንደሚያደርግ ባለሙሉ ተስፋ ነኝ። በዚህ በኢትዮጵያ ብሔራዊ ቲያትር ዙሪያም ደግሞ ለተደረጉ ስህተቶች ስልሳኛው ላይ ባናሟና የሚቀጥለው የምናከብር ጊዜ ከዚህ ካገኘነው ስህተት ትምህርት ወስደን በተሻለ በደንብ በተቀነባበረ መልኩ ለማዘጋጀት እንደምንችል እርግጠኛ ነኝ። መካሪ ያሳጣን ነው። እግዚአብሔር ይስጥልን አቶ አብይ እናመሰግናለን። በጣም ሀላፊነት መውሰድ ማለት ይሄ ነው፣ ምሳሌም ጭምር ነው። እግዚአብሔር ይስጥልን አቶ አብይ አመሰግናለሁ፣ በጣም አመሰግናለሁ። ለአብይ ያቀረብነውን ጥያቄ አዲሱ ለብሔራዊ ቲያትር ባልደረቦችም አቅርበዋል። አዎ የጠየቅኩት የብሔራዊ ቲያትር ስልሳኛ ዓመት በዓል በተሰኘ ዝግጅት ላይ ካልተገኙት መካከል ሁለቱን አንጋፋ የመድረክ ሙያተኞች አለምፀሐይ ወዳጆንና ተክሌ ደስታን ነው። እና ወደ ውይይቱ ስንሄድ ተክሌ ነው በቅድሚያ። ምን ነው በራሪ ወረቀቶች ተሰራይተው ሲያበቁ አልተገኛችሁም ያልኩት፣ እኔ በመሰረቱ አልሰማሁም እርግጥ ነው አለም ፀሐይ እንዲህ ጨረስ ያለ ነገር ነግራኝ አይ በዚህ አጭር ጊዜ ውስጥ እንዲህ አይነት ነገር ይሰራል የሚል ግምት ስለሌለኝ በፍጹም በፍጹም እኔ ለመገኘት ፈቃደኛ አይደለሁም ምክንያቱም በጣም አጭር ጊዜ ነው እንደገና ደግሞ አሁን እሷ ቤት በአሉ ይከፈት አምስት ቀን እንደዚህ ሲሆነው አሁንም የሆነ ሰው ስልክ ደውሎ እንድገኝና እውቅናም እንደሚሰጠኝ ጠየቀኝ ማን ነው የደወለልህ ይቅርታ ከፌዴሬሽን ነው ከፌደሬሽን ነኝ አለ። እንደውም ታከለ ደስታ አለኝ። አረ ስሜን ተሳስተሃል። ተክሌ ደስታ ማለት ከሆነ ተክሌ ነኝ ብዬ ትው ማለት ነው። እና ለአንተም እውቅና እንሰጣለን። በጣም ነደደኝ። በስልክ እውቅና እንሰጣለን እና እንትገኝ የሚለው ነገር ማነው? በምን ነው እኔ እንድገኝ የምትፈልገው? በምንስ ነው እውቅና ምሰጠ? በሚል በጣም አዝኜ፣ አይ እኔ በዚህ ቀኑ ይህን ትልቅ ቲያትር ቤት ወክዬ ለመገኘትም መገኘትም አፈልግም። ምክንያቱም ይሄ ከታሰበው ከስድስት ወር በፊት ያህል እንደ መነገር ያለበት ነገር ነው። ያለበቂ ድርጅት፣ ያለበቂ ዝግጅት፣ ያለበቂ ጥናት እንደው የስብሰባ ማሟያ ለማድረግ ካልሆነ በቀር ይሄ ነገር ትክክል አይደለም በሚል እምነት እዚህ በዓል ላይ ለመገኘት አልፈለኩም። አልተነገረኝ። ይሄ ነው ጥሩ ፍላየር ላይ አውጥተናል የሚል ነገር ስለተናገሩ ያንተ ስዕል ይውጣ ይውጣ፣ አላውቅም ግን አለም ፀሐይና ፋንተሽ በዋናነት አብረውን ይሰራሉ ሲለኝ ሰውየው ነግራቸኋቸዋለች ወይ ስለው፣ አዎ ግን ያላለቀ ነገር አለ የሚለው ነገር አለ። አለም ምናልባት አንቺ የበኩልሽን ትነግሪናለሽ ከየት ተጀምሮ የት እንደዚህ እንደሆነ። በመጀመሪያ አመሰግንሃለሁ፣ እግዚአብሔር ይስጥልኝ ይህን እድል ስላገኘሁ። የኔና የተክሌ ለየት የሚለው እኔ ዝግጅቱ ሲጀመር ጀምሮ ከረጅም አመት ወራት በፊት ከነ አብይ ጋርም ሆኜ እኔና ፋንትሽ ዝግጅቱን ልንሰራ ተስማምተን ተነጋግረን የብሔራዊ ቲያትርን ስልሳኛ አመት እናከብራለን ሲሉኝ በጣም በደስታ ነው የተቀበልኩት። የመጣን ደግሞ ቀና ሀሳብ ማፍረስም ተገቢ አይደለም ብዬ ምን አገባቸው ማናቸው የሚል ጥያቄ እንኳን ለማንሳት አልፈለግኩም። ጥሩ ነው በቃ። ግን እዚህ ከሰላሳ በላይ የኢትዮጵያ ብሔራዊ ቲያትር አባላት አሉ። እነዛን ለማሰባሰብና ሁሉም ተሳታፊ እንዲሆንበት በማድረግ ረገድ ስራዬን ጀመርኩኝ። ፋንትሻዊ አልና የሙዚቃውን ክፍል ታስተባብር ነበር እኛ የብሔራዊ ቲያትርን በጣም ዝነኛ ካረጉት ሁሉንም ጥበብ የሚያካትተውን የትዕይንተ ጥበብን ፕሮግራም የሚመስል አንድ ቆንጆ ደረጃውን የጠበቀ ነገር እንሰራለን የሚል ተስፋ ነበረን። እነሱ እጃቸውን እንደማያስገቡበትና እኛ በምንለው መልክ እንደሚሰራ ተነገረን። በዛ መሰረት አንጋፋውን በህይወት ካሉት ውስጥ በጣም የማከብራቸውን አቶ መራዊ ስጦት ጋር ደወልክ። ኢትዮጵያ ይሄ ቤት በናውላቸው በነ መራዊ ስጦት፣ በናስናቀች በነ ትያስካለ፣ በነ ትየ ጠለላ ተመስርቶ እዚህ የደረሰ ቤት ነው። እኛ ከነሱ በኋላ ነው መተን የዛ ቤት ባልደረባ ሆነን እንደገና አሁን አንጋፋ ለመባል በቃ ነው። እና የነዛን ታላላቅ የጥበብ ሰዎች ስራ የሚያካትት ተቀንጭሞ እንዲሰራ ነበረና ህልሜ ጋሽመራዊም እንዲገኙ ጋበዝኩ ከኢትዮጵያ ጋሽ ተስፋዬ ገሰሰን በዚህ ለሽልማት ጋብዘ ነው ስለነበረ ልሂድ እንደማሄድ እና እዚሁ አብሮ እንደሚሆን ደበበ ጋር ደወልኩ። ደበበ በአንድ እንዲገባ አረግኩ። ይሄ አሁን ተስፋዬ ገብርሃ እና እዚሁ ያለው ልጅ ከአውስትራሊያ እሱም የብሔራዊ ቲያትር ባልደረባ ነው። እነሱ በሙሉ የመሰባሰቡ ሁኔታ እንዲስተካከል አረግን። ተክሌም እንዳለው ተክሌን አንድ ፊሽ የሚጫወታት ቆንጆ ስራ ነበረችው እሱን እንዲጫወትልን ጠይቄው ነበረ። ሌሎችን እና በግጥም ረገድ ከዛ ደግሞ ከኦክላንድና ከሳኖዜ የሚመጡ ሁለቱ ተዋንያን ተስፋዬ እና ባይሆን ለማታተት የሚችል አንድ አጭር ኮሜዲ ሌላ አጋጣሚያንን በማሰባሰብ ወደ ሰባት የሚሆኑት በዚህ በትራንስፖርትና በቀናበል በወጪ ትንሽም ገንዘብ ለኪሳቸው እንዲሰጥ በሚል ወደ ሦስት ሺህ አምስት መቶ ብር ገደማ የበጀት ጥያቄ በኢሜይል ላኩኝ። ፎቶግራፍ ለፌዴሬሽኑ ነው። ለፌዴሬሽኑ ፍላየርም ላይ ያልወጡትን ፎቶዎች እንደውም መስከረም ነው ይረዳኝ። ከመስከረም የተክሌን፣ የተመስገንን፣ የቲጅን እነዚህ ወጣት ተዋንያኖችም እዛ ውስጥ እንዲካተቱና የሚሳተፉበትን ያሉትን ለማሰባሰብ እንደገና እንደውም ፎቶቸውን ሁሉ አሰባስቤ እነዚህ ፎቶዎች አላያቸውም፣ እነዚህ ፎቶዎች አካቱልኝ ብዬ ያልገቡትን ለማስገባት ሞክሬ ነበር። እንዳልከው የመጨረሻው ፍላየር ምን እንደሚመስል አላየሁትን። በፊት ባየሁት ላይ የጎደለ ነገር ስላለ ታገል ነበረ። እና እነዛ እነዛን አድርገን ልክ የብሔራዊ ቲያትርን መድረክ ለማምጣት በአዳራሹ ረገድ ራሱ ከአዳራሹም ትንሽ ክርክር ነበረኝ። በሀዋርድ ትያትር እንዲደረግ ሞክሬ ነበር። ሀዋርድ ቲያትርን አነጋግሬ ነበር። ፕሮሞተሮች ደግሞ ጊዜ መንጌን ና በቃሉን ሁለቱን ብሔራዊ ትያትርን እንቀስቀስ ነገር እንዲደረግ ያንን ሁሉ ሰርተን መሀል ላይ የዚህ የበጀት እጥረት እንዳለባቸው ከፌዴሬሽኑ መልስ መጣልኝ። አንችልም የሚለውን መልስ መቼ ሶስት ሳምንት ወይ ሁለት ሳምንት ሲቀር የሆናል። አንተ ሬዲዮ ላይ ከማቅረብ በፊት እንደሆነ ግን ፍላይት ላይ ክቼ ነው እነዚህ መግባት አለባቸው፣ በሚል በዛ ምክንያት እንግዲህ ድራማው ከተሰረዘ እኔ እንደምታቀኝ የቲያት ሰው ነኝ፣ የግጥም ሰው ነኝ። ሌላ ስራ የለኝም። እዛ ዘፈን አልዘፍን እንቅስቃሴ ውዝዋዜ አልሰራም። ስሙን እና ስታተሱን ያገኘው የጥበብ ጥራቱ እነዛ አንጋፋ ሰዎች ተርበውም ተጠምተውም ሞተውም ያቆሟት ስማለች እና እነሱን የሚያስከፋ ነገር ከምሰራ አለመስራቱን መርጣለሁ። ያን ደረጃ አለመጠበቅ ነው እንግዲህ ጥረታችን የነበረው ያንን ደረጃ የማይጠብቅ ነገር ከሆነ ግን ብንሄድም የሚያዩን ሰዎች ሰዎች ብሔራዊ ቲያትርን አያዩም። የማያዩት ከሆነ ደግሞ መኖር የለብንም። ይሄ ይሄን እምነት ነው። በዛ የተነሳ ሊሆን እንደማይችል አመልክቼ እንደገና በጽሁፍ እንግዲህ ሌላ ጊዜ አብረናችሁ የምንተሳተፍበት መድረክ ይኖራል። ለጊዜው ግን ሁኔታ አልተሳካም። እግዚአብሔር ስልኝ በሚል ነው የቀረሁት። የግሌ ይሄ ነው መልስ። ሌላ ነገር የለኝም። ምናልባት ተክሌ ባልከው ላይ የምትጨምረው ነገር ከሌለ እኔ በእኔ በኩል መልስ አግኝቻለሁ። ከእናንተ እኔ ምንም የምጨምረው ነገር የለም። አንድ አጭር ነገር እንድትሰራ አለም ነግራህ ነበር። መልስ ሰጥቻለሁ። እኔ በዛም ሰዓት ለአለም айволе дينية тнає в зв'язку з ምንድን ነው ይሄ ጻፍከው አዲሱ ይከብር ነቢይ በሀገሩ የሚል የግዕዝ አረፍተ ነገር ነው አልነበባለህ እንዴ እንዲህ የሚል ዜማ ነበረው መሰለኝ የአዲስ አበባው ባልደረባችን ንጉሴ ያክልለው ልክ ነህ ከእርሱም ሰምቼ ነው ሙዚቃውንም በኋላ እንጫወታለን ወደ ንጉሴ የቅንብር እንለፍ ይከብር ነቢይ በሀገሩ ለምን አይከበር ነቢይ በሀገሩ ይከበር ይከበር ነቢይ በሀገሩ የዛሬው ዝግጅቴ ትኩረቱን በዚህ ላይ አድርጓል አዲሱና ሉላ ከአድማጮቻችን ጋር እንዴት ሰነበታችሁ እላለሁ። በድጋሚ ታላቁ የስፖርት ሰው ይድነቃቸው ተሰማ የመጀመሪያው የኢትዮጵያ ስፖርት ኮሚሽን ኮሚሽነር በነበሩበት ዘመን በስራቸው ጸባይ ምክንያት አገር ውስጥ ከሚቀመጡበት ጊዜ ይልቅ ወደ ውጭ የሚመላለሱበት ጊዜ ይበልጣል። ይህ እድል ለምንድን ነው ለሳቸው ብቻ የሚሰጠው ከስፖርት ኮሚሽኑ ውጪ በየከፍተኛው የትምህርት ተቋማት ላሉ የስፖርት መምህራንና ኃላፊዎችስ ለምንድን ነው ይህ አይነቱ ዕድል የማይደርሳቸው የሚል የተቃውሞ ድምፅ በተለይ ከአዲስ አበባ ዩኒቨርሲቲ አካባቢ ይነሳ ነበር። ሌላው በዘመነ ደርግ በየመስሪያ ቤቱ ተቋቁመው ከነበሩት የውይይት ክበቦች መካከል መንጥር ብሎ ራሱን የሚጠራውና በስፖርቱ አካባቢ ይንቀሳቀስ የነበረው የውይይት ክበብም በዚህና በሌሎች ርዕሶች ላይ የተጠናከረ ዘመቻ ከፍቶ በአዲስ ዘመን ጋዜጣ አብዮት መድረክ ላይ የሰላሂስ ይሰነዝር ነበር። ከሚመለከተው አካል በጊዜው ተገቢው ምላሽ ቢሰጠውም፣ መንጥር ግን በመንጥርነቱ የጠበቀውን ስልጣን ሳያገኝ ቆይቷል እና ታዲያ አንድ ጊዜ አቶ ይድነቃቸው ለአፍሪካ ፉትቦል ኮንፌዴሬሽን ስብሰባ ወደ ካይሮ ሲጓዙ እግረ መንገዳቸውንም የእሳቸውን በየሳምንቱ ከሀገር መውጣት ምክንያቱ ምን እንደሆነ እንዲገነዘቡ ከታላቁ የትምህርት ተቋም የስፖርቱን ሰዎች ይዘው ወደ ካይሮ ይጓዛሉ። ልዑካኑ ካይሮ ሲደርሱ ሞቅ ደመቅ ያለ አቀባበል ይጠብቃቸዋል። ባለ ሶስት በር ሽንጠረጃጅም መርሰዲሶችና የካፍን ባንዲራ ያውለበልብ የነበረው ልዩ አውቶሞቢል ከክቡራቱ ይድነቃቸው ተሰማ እግር ስር ይቆማል። ከየሀገሩ ለስብሰባ የተጠሩ ልኡካን ኦ ተሰማ እያሉ አቀባበሉን ሞቅ ደመቅ ያደርጉታል። ይድነቃቸው ስብሰባውን በፈረንሳይኛ በእንግሊዝኛና በአረብኛ ቋንቋዎች ዘና ረጋ ፈገግ ፈጠን ባለ ርቱ አንደበት ሲመሩ ለሚቀርቡላቸው ጥያቄዎች አፋጣኝ ምላሽ ሲሰጡ ያዩ የእኛዎቹ ልኡካን በሰውየው ችሎታ ይበልጥ ተደንቀው በስፖርታዊ አመራር ችሎታቸው ኮርተው ይመለሳሉ። ከዚህ ጊዜ በኋላ ነበር እይከብር ነቢይ በሀገሩ የሚለው ኃይለ ቃል ይበልጥ ጎልቶ በተለይ በስፖርቱ አካባቢ መነገር የጀመረው እላችኋለሁ። ጨዋታን ጨዋታ ያነሰዋልና ባለፈው ሰኔ ሀያ ቀን ሁለት ሺህ ሰባት ዓመተ ምሕረት ከዛሬ ሰላሳ አምስት ዓመት በፊት በኢትዮጵያ ቴሌቪዥን አብረን የስፖርት ፕሮግራም እናቀርብ የነበረው ከወዳጄ ከጌታቸው ብርሃኑ ጋር ተገናኘንና የዛሬን የዕረፍት ቀን ከኔ ጋር ነው የምታሳልፈው ብሎ አራራት ሆቴል ወሰደኝ። ስንደርስ ከዚህ በፊት የማላውቃቸው ሰው የተወለዱበት ሰማንያኛ ዓመት የልደት በዓልና ከባለቤታቸው ጋር ጋብቻ የፈጸሙበትን ሃምሳኛ ዓመት የወርቅ ኢዮቤልዩ በዓል አራቱ ሴት ልጆቻቸውና የባለቤታቸው የቅርብ ጓደኞችና ማህበረተኞቻቸው ጉዳዩን በምስጢር ይዘው ቆይተው ኖሮ እያከበሩላቸው ነው የደረስኩት። አቶ ይልማ የማነ ብርሃንና ወይዘሮ መዓዛ በቀለ ይባላሉ። እንዲሰማ ነው ብድግ ምለው እናንተንም በማክበር በእውነቱ አልጠበኩም። ማታ እንደ ልጄ የምቆጥረው አቶ መሰለ ነገ ምሳ እንበላለን አብረን ይለኛል። ልጆች ያሉ እነሱና እኛ ሰብሰብ ብለን እራት ምን በላ መስሎኝ ነበርና በዚሁ መተን እዚህ ስደርስ ይህን ሁሉ ህዝብ ሳይደነገጥኩኝ ያልጠበቅነው ያልጠበቅ ነው። እጅግ በጣም የማስገረም ሳይሆን ያስደሰተን በህይወታችን ከገጠሙን ጥሩ ጥሩ ነገሮች ይህም አንድ ሆኖ ነው የምቆጥረው። እና ሁላችሁንም እህቶቼ፣ ወንድሞቼ ይህን ሁሉ አስተዋጽኦ ያደረጋችሁትን ጭምር ከልብ አመሰግናለሁ የእናንተን ሰራተኛ የሚጠብቃቸው ገና ብዙ ስላላችሁ እንዲህ ሳይ የስንት ሰው ግብዣ በልቼ ጨርሳችሁ በደህና ያድርሳችሁ። ለመሆኑ ወይዘሮ ማዕዛ በቀለስ ይህን ምስጢር እንደ አቶ ይልማ አያውቁ ይሆን? እሱን ያህልም ባላውቅ እሱ ጨርሶ አያውቅም ነገሩን። እኔ ግን ጓደኞችን ጥሬያቸው ምናምን ሲሉኝ እእኔ ጓደኞች እንትን የሚል መስሎኝ ነበር እንጂ ሁሉም ይደረጋል መሰለኝ ነበር እና በጣም ደስ አለኝ፣ ደነገጥኩኝ። በጣም አመሰግናለሁ። እግዚአብሔር ልጆቼን ይባርክልኝ። አቶ ይልማ የማነ ብርሃን የእርሻ ትምህርታቸውን በሀገር ውስጥና በውጭ ሀገር የተከታተሉ ሲሆን የቡና ተክል ድርጅትን በቤቤካና ሊሙ ማቋቋማቸው አዲስ አበባ ዮሴፍ አካባቢ የሚገኘውን የቡና ማዘጋጃና ማቀነባበሪያ ማደራጀታቸውና ኢትዮጵያ በዚህ ረገድ ከፍተኛ የውጭ ምንዛሪ እንድታገኝ ከሌሎች ጋር ሆነው ከፍተኛ ሚና መጫወታቸው ይነገርላቸዋል። ሌላው በሺ ዘጠኝ መቶ ዘጠና አመተ ምህረት በቡናና ሻይ ማዘጋጃና ማቀነባበሪያ ኢትዮ አግሪ ሴፍት ከቴፒ 60 ኪሎ ሜትር ርቀት ላይ መሆኑ ነው። ገማድሮ የሚባል የቡና ልማት ድርጅት በማቋቋም ለማመን በሚያስቸግር አንድ መቶ አስር ሄክታር መሬት ላይ የተለያየ አይነት ቡና በማዘጋጀት ከሌሎች ባለሙያዎች ጋር ሆነው ኢትዮጵያ በዓለም አቀፍ ደረጃ እንድትሸለም ማድረጋቸው ነው። በሻይ ልማት ረገድም ብር እርሻና አየሁ እርሻ የተባሉትን ሁለት ድርጅቶች በማቋቋም ኩባንያቸው የዘመናዊ ፋብሪካ ባለቤት እንዲሆን አብቅተዋል። ሆሎታና ባህር ዳር ላይም የአትክልትና ፍራፍሬ እንዲሁም የአበባ ምርት ድርጅት በማቋቋም ለአስራ አምስት ሺህ ኢትዮጵያውያን ሰፊ የሥራ ዕድል ከፍተዋል። ሌላው በመገናኛ ብዙሃን ብዙ ጊዜ ያልተነገረው የአቶ ይልማ ድንቅ ሥራ እኛንም እይከብር ነቢይ በሀገሩ ነው ይሄ ነገር ሊያሰኘን የቻለው ከሀገራቸው አልፈው ለሀገረ ቬትናም ያበረከቱት ልማታዊ አስተዋጽኦ ነው። እንደ ፈረንጆቹ አቆጣጠር በሺ ስምንት መቶ ሀምሳ ሰባት ዓመተ ምህረት ቡና ቬትናም ውስጥ የሚታወቅ ቢሆንም ሮይተር የተባለው የዜና አውታር በሁለት ሺ ሰባት ዓመተ ምህረት እንደገለጸው ለቡና ተክል ተስማሚ የሆነ አየር ንብረት ያላት ቬትናም ዘዴና ብልሃቱ ጠፍቷት ስትቸገር ቆይታ ዛሬ ቡና ወደ ውጭ ሀገር ልከው ከፍተኛ የውጭ ምንዛሪ ከሚያገኙ ሀገሮች ከብራዚል ቀጥላ በሁለተኛ ደረጃ ላይ ትገኛለች። ካምቦዲያ እና ኢንዶኔዥያ የሶስተኛና የአራተኛነቱን ደረጃ ሲይዙ የቡና መገኛ የሆነችው ሀገራችን ኢትዮጵያ በአምስተኛ ደረጃ ላይ ትገኛለች። ዛሬ ዛሬ እይከብር ነብይ በሀገሩ የሚለው ጥቅስ ከሚጠቀስላቸው መካከል ደግሞ አንዱና ዋናው ወጣቶችን በጊዜያቸው ውጭ ሀገር ልከው ያስተማሩትና ከሶስት ቀን በኋላ የተወለዱበት አንድ መቶ ሀያ ሶስተኛ ዓመት የልደት በዓላቸው በአድናቂዎቻቸው ዘንድ የሚከበርላቸውና የሚታወስላቸው ቀዳማዊ ኃይለ ሥላሴ ናቸው። እና ታዲያ ለሀገራቸው ለኢትዮጵያ ብዙ የሰሩ ሳይታወቁ የቀሩ ለመታወቅም እድሉን ያላገኙ ብዙ ነቢያት አልፈዋል፣ አሉም፣ እንጠቀምባቸው። በመጨረሻም እይከብር ነቢይ በሀገሩ ማለት በእጅ የያዙትን ወርቅ መዳብ ያረጉለት በማለት የዛሬውን ዝግጅቴን ተባባሪዬን አቶ ጌታቸው ብርሃኑን አመስግኜ በዚሁ ጨርሳለሁ። አመሰግናለሁ። እኔና ባለቤቴ የዛሬ ሀያ ዓመት ሐምሌ ወር ነበር ወደ ካናዳ የመጣ ነው ይላሉ አባወራው። የመጀመሪያ ልጃችን ልታገባ አቅዳ ኖሮ ጋበዘችንና እርሷን ለመዳር መጣን። እንኳንስ ልንመለስ አዲስ አበባ የቀሩንን ሁለቱን ልጆቻችን አምጥተን ይኸው እዚሁ ከተምን፣ ከሶስት ወንዶችና ሶስት ሴቶች ልጆቻችን ጋር እግዚአብሔር ይመስገን። ሁሉም ተምረው ትዳር ይዘው፣ እኛም የልጅ ልጆች አይተን ዛሬ በድምሩ ሀያ ሆነናል ብለውኛል። እኒህ ባልና ሚስት የዛሬ ሦስት ሳምንት ሀምሳኛ የጋብቻ ወርቅ እዮ በልዩ በዓላቸውን ኦታዋ ካናዳ አክብረው ነበርና ይመስለኛል፣ በዚያ መነሻ ነው አዲሱ ያነጋገርካቸው። ልክ ነው አሉላ። አንድ ነጥብ ልጨምር። ከሁለቱ ጋር ከመወያየት ያስቀድሞ የሁለቱንም የቅርብ ወዳጅ አቶ ተስፋዬ አያሌውን ከአዲስ አበባ፣ ሁለተኛ ወንድ ልጃቸውን አቶ ቃል ኪዳን ከዚያው ከኦታዋ አነጋግሬያለሁና በመሀል የእነዚህ የሁለቱ ድምፅ ሲሰማ አድማጭ ግር እንዳይለው ማስታወሻ ለመስጠት ያህል ነው። መልካም ቀጥሎ አዲሱ። በቅድሚያ አመሰግናለሁ። አቶ ዘለቀ ከበደ፣ ወይዘሮ ዋጋዬ ከበደ እንደ ወንድምናት ናችሁ እንዴ! በነገራችን ላይ ባልና ሚስት ለማናገር ነው እኔ የተነሳሁት። አጋጣሚ ነው፣ አቶ ዘለቀ የአባት ስም ከበደ፣ ከበደ። የሚገርመው አጋጣሚ ነው በመልክም የምንመሳሰል መሰለኝና አንዴ በኦቶቡስ ስንሄድ ደጀን ላይ አርፈን ምግብ ስንበላ ባልና ሚስቶቹ መጥተው እንዲያውም የታወቀው የኪነት ኃላፊ የነበረው አቶ ተስፋ የገሰሰ ከሚስቱ ጋራ ባልና ሚስት ናቸው፣ እህትና ወንድም ናቸው ብለን ይኮራደናል። ሁለቱንም ነን አልኩ። ጥሩ ነው በጠባይም በመልክም በምግባርም አንድ መሆን መልካም ነው። ሀምሳኛ የጋብቻ ባህላችሁን ካከበራችሁ ዛሬ ሶስተኛ ሳምንቱ ነው። እንኳን ደስ ያላችሁ። ላለው አቶ ዘ እናመሰግናለን። እግዚአብሔር ይስጥልን። አሜን። እኛ አትዝ አላለንም። የልጆች እንትን ነው። እንግዲህ አንድ ዕቅድ አቅደናል። እዛ ዕቅድ ውስጥ አትገቡም እናንተ ዝም ብላችሁ ነው የምትመለከቱ፣ አሉን። ምንድን ነው ስንል የሀምሳኛ ዓመታችሁን ልናከብር ተዘጋጅተናል አሉ። ሀሳብን መስጠት አንችልም፣ ሀሳብ መስጠት አይቻልም። የገንዘብም ሆነ የምንም አስተዋጽኦ አንፈልግም። እኛን ማን ማዘጋጅ አሉን። ይኸው እስካሁኑ እስከ መጨረሻው ድረስ፣ እንዲያውም አንዳንድ እንግዶቻችን እስካሁን አሉ። እነሱ ናቸው የሚያስተናግዱት ነገሩን ሁሉ። ትክክል እዚህ ብሎን አቅም ቀንም ቆጥረናል። ናቅምዋጋ እንዴት ነው እውነት ነው። ትክክል ነው። ቀደም ሲል የእናንተን ባልደረባ አቶ ተስፋዬን አናግሬያለሁ። የሁለተኛ ልጃችሁን ቃል ኪዳን ዘለቀን አናግሬያለሁ። አንዳንድ ሚስጥር ነግረውኛል። እናንተ ብትደብቁም ያው ለአምሳኛው ባህላቸው ሁላችንም ተሰባስበን አንድ በዓል እዚህ ከተማ ኦቶዋ ከተማ ካናዳ ከከተማ ወጣ ብሎ ራንች ነው ፕሮግራም አዘጋጀን። የፎቶግራፍ ከዛም ቀጥሎ የጸሎት ፕሮግራም ነበረ። ከጸሎቱ ፕሮግራም በኋላ ደግሞ ፊልም ነበረ ባለፉት ሀምሳ አመታት የነበሩ ፎቶግራፎች። የዛሬ አምስት አመት ደግሞ ዝግጅት ነበራቸው፣ የአምስተኛ አመታቸውን አክበሩ። ያን ያም ቪዲዮ እዛ ላይ ታየ። ወንድሜ ታናሼ ጊዮን ዘለቀ ይባላል። እሱ አዲስ አበባ ሄዶ ከፕሮግራሙ በፊት ተዋናይ የነበሩት በወቅቱ የአባቴ ጓደኞች የእናቴ ዘመዶችን ሰብስቦ ቃለ ምልልስ አደረገ። ያ ቃለ ምልልስ በፊልሙ ተላለፈ። በጣም ድንቅ ነው፣ ጥሩ ነው። ልጆችን በመወከል እኔ ታላቅ እህቴ ንግግር አደረግን። ከዛ በመቀጠል የታላቅ እህቴ የመጀመሪያ ልጅ ንግግር አደረገ። የእኔ ልጅ ንግግር አደረገ። ወልዳሃል እንደ ጎሽ አዎ አራት ቃል ኪዳን አቶ ቃል ኪዳን በላትለኝም፣ ታዲያ እና የልጅ ልጆችም በአጠቃላይ እንኳን ደስ አላችሁ ብለው በአማርኛ አስተላለፉ። ወደ አስራ አራት የልጅ ልጆች አሉ። ከዛ ቀጥሎ አባታችንን ታናሽ ወንድም የመጨረሻው ተርቢው አደረገው አጠቃላይ ሀምሳ አመት ብዙ በተመለከተ እናቴንም አባቴን ከዛ ሊፈጠል ኬክ ተቆረሰ። ከዛ ቀጥሎ ትንሽ ዳንኪራ ሙዚቃ ማይቀር እና በዚህ በፕሮግራሙ በዚህ ተጠናቀቀ። ሙዚቃውን መቼም አቶ ዘለቀና ወይዘሮ ወጋዬ ቫልስ በመጫወት እንደከፈቱ እርግጠኛ ነኝ። ይሄ እኮ የተለየ በዓል ነው። ሰፊ ውይይት ነው፣ አካሄድ ነው። በሌላ ጊዜ ይቀጥላል። አዲሱ፣ እናመሰግናለን። መልካም ነው። እስቲ ሙያህን ወደሚመለከቱ ጉዳዮች እናምራ። ጋዜጠኛ አለምነ ዋሲን ስላንተ የተናገረው ነገር አለ። ምናልባት አንተም ራስህ እንግዲህ አድምጠውና አስተያየትን ትሰጣለህ። ኤድስ ስለሚባለው ነገር ምንነት፣ ቅስመ መከላከያ ሰባሪ በሽታ ከነ ትርጉሙ ጀምሮ ለኢትዮጵያ ሕዝብ የመጀመሪያውን በቂ መረጃ የሰጠሰው ሰው በሁድ ፕሮግራም አማካኝነት ዳሪዎስ ሞ፣ እንደውም አዳዲስ ቃላትን እስከ መፈብረክ ይደርሳል። ዳሪዎስ ነው የምትባለው ሰሮጌት ማዘር ጽንሰፈቻ ብለህ ብላችኋል፣ ነው የሚባለው። እንዴት ነው? ጽንሰ ፈቻ ሁለት ቃል ከማደባለቅ ነው የፈጠርኩትም አይደለም። ጽንስ ያው ጽንስ ነው። ጉዲፈቻ የሚላለ ኦሮምኛ ቃል ነው። ያው የተለመደ ነው። በአማርኛ ማሳደግ ነው ይመስለኛል ፈቻ ማለት። እና ይሄ ከሆነ ጽንስ ማሳደግ የሚለውን በተለመደ ቋንቋ፣ ሁለት ቃል ጽንስ ይፈቻ በሚል ሁለቱን በማገናኘት። የሰሮጌት ማዘር የሚለውን ለመተርጉም ሞክር ያለ። እንደምን አመሻችሁ። ዜና እናሰማለን። ዜናውን የማሰማችሁ ዳሪዎስ ሞዲ ነኝ። መንግስቱ ኃይለማርያም ለሀገር መረጋጋት የኔ መውጣት የሚበጅ ከሆነ ብሎ ግንቦት 13 1983 ባለስልጣኑ ሳያውቁ ሀገር ለቆ መጥፋቱ ተሰማ። ዝክረ ዳሪዮስ ሞዲ ዝግጅታችንን እንዴት እንጀምረው ብለን ስናስብ ይህ ቀደም ብሎ የሰማችሁ ይታወሰን። በህይወት ዘመኑ የራዲዮ ጋዜጠኛ ባልደረባው ደረጃ ኃይል ያዋየውን ማለታችን ነው። ስለ ቃላት ፍቺ ችሎታው በደረጀ ፕሮግራም ላይ ምስክርነቱን የሰጠውና ዳሪዎስ ሞዲና አስመስሎ የኮሎኔል መንግስቱን ከአገር መውጣት ያነበበው ደግሞ የራዲዮ ጋዜጠኛ አለምን ህዋሴ ነው። ዳሪዮስን መግለጽ አስቸጋሪ ነው ሲባል እሰማለሁ። አዲሱ እኔ በተለይ አብሬው የሰራሁት አሉላ፣ ነገሩ ሁሉ ከሰው የማይገጥም ቺኮ መንቻካ ብለው በትክክል ይገልጠዋል። በዚህ አገላለጥ አዲሱ ግን ዳሪዮስን በአስመስጋኝ ሙያው የሚያከብሩትና የሚያ የሚያደንቁት የሚወዱትም ቅር ሊሰኙ ይችላሉ። ምን እሱ ብቻ ዳሪዎስ ለምን ከሰው ለየት ያለ ጠባይ እንዳለው በውል የሚያውቁ ሁሉ እጅግ ይከፉብኛል። ዳሪዎስ ሐቀኛ ለማስመሰል የማይኖር ለጋዜጠኝነት ሙያ የተሰጠ ይህ ፍትሐዊነትና የሰው መብት መረገጥ የሚያመው ሰው ነውም ይባላል። ያው ምስክር ነኝ። አሉላ መስሏ ዳሪ አለመሆኑ ይሆን አዲሱ ታዲያ ቺኮ ያሰኘው፣ አልተሳሳትክም። እንግዲያው ባለፈው ሳምንት ዜና እረፍቱን ባጭሩ ስናስታውቅ ለዝክረ ታሪኩ ቀጠሮ ይዘን ነበር ለዛሬ። ዛሬ ታዲያ ከራዲዮ ጋዜጠኛ ደረጃ ኃይሌ ጋር ሁለተኛ ልጁን ቼጉቬራን ይዘናል። ቼጉቬራ የሚለውን ስም ለመጀመሪያ ጊዜ የሚሰሙ ታዲያ ሳይደንቃቸው ይቀር? አየህ፣ የዳሬው ስም ጠባይም ያሳብቃል እላለሁ። ስምህ እንዴት ነው የወጣው ለመሆኑ? ቼኩቬራ ኢትዮጵያዊ ስም አይደለም፣ ኢትዮጵያዊ ስም አይደለም። አንተን ሳይሆን ዳሬው ስን የሚገልጥ ነው ይሄ አሳየም። እስቲ ንገረን ታሪኩን። ዝነኛ ስም ነው ዝነኛ ስም ነው። የነጻነት ታጋይ ነው ሰውዬው። ቱ የእሱ አድናቂ ነበረ። ከመጠን ያለፈ የእሱ አድናቂ ነው እና ስወለድ በችጉቬራ አድናቂ ነበረ። እኔ እንደተወለድኩ ያው ወቅቱም የአብዮቱም ግር ጉርም ስለነበረ ከዛ ጋር እያይዞ ነው ችግቬራ ቡላ ያወጣልኝ። ላይ አንተ ላይ ያሳድረው ተጽዕኖ ይኖር ይሆን? እኔ ላይ ምንም ያሳድረው ተጽዕኖ የለም። ማለትም ብዙ መጽሐፎችን አስነብቦኛል እሱ ራሱ። በደስታ ነው የተቀበልኩት። ከእኔ በታች ያሉት ስማቸው በጣም እንደዚህ ዩኒክ ወጣ ወጣ ወጣ ያለ ነበረ እነሱ ስማቸውን ወዲያውን የቀየሩት እኔ ግን በዛው ነው ቀጥዬ እስከ መጨረሻው ድረስ እንትን ያልኩት እንጂ፣ ከእኔ በታች ያሉትም እንዲሁም የሚገርም የሚገርም ስም ያላቸው ነበሩ። እስቲ አስተዋውቀን፣ ወቅቱን ሰባትንን ብለኸኛል እና እስቲ አስተዋውቀን በሙሉ ስማቸውን ከታላቋ መጀመሪያ። ሳባ ኃይሉ ትባላለች። ቀጥሎ እኔ ነኝ። ሶስተኛው አምጸስ ተነሺ ዳሪዎስ ሞዲ ነው የምትባለው። አምጸሽ ተነሺ ዳሪዎስ ሞዲ እሺ። አምጸስ ተነሺ እሷ ደግሞ አስራ ዘጠኝ ስልሳ ዘጠኝ ዓመተ ምህረት ላይ ግርግር ላይ ሁለት አመት ከሁለት ወር ታስሮ ነበረ በደርግ ሰዓት ላይ የዛን ጊዜ ሊታሰር ሲል ነው የተወለደችው። ከወቅቱ ጋር ተያይዟል። እሱ እሺ። ሌሎቹ ከእሷ በታች ያለው ትግል ነው ዳሪዎስ ነው ያለው ትግል ነው። ሰባ ሁለት ላይ ተፈታ። እንደገና ትግል ነው ዳሪዎስ አለው። ከእሱ በታች ያለው ዳሪዎስ አለው። ዳሪዮስ ዳሪዮስ ዳሪዮስ ዳሪዮስ ሊመጣ ዳሪዮስ ዳሪዮስ ሊመጣ ነው። እሱንም ዳሪዮስ ዳሪዮስ ብሎ አስቀመጠው። የእሱ ታናሽ ማንዴላ ብሎ ነው ያወጣው። ማንዴላ ዳሪዮስ ሙት ያለው የመጨረሻዋ ዊኒ ማንዴላ ብሎ ነው ያወጣው። የመጨረሻዋ ዋህላ ላይ ግን ቀይሮታል እነሱ አንዳንዱ ከትምህርት ቤትም ነው። አሁን ዳሬስ ዳሬስም ትምህርት ቤት ልናስመዘግበው ሄደን እና እናቴ ልጁ ስም አለ ዳሬስ ብሎ ዳሬስ ብላ አጻፈች። አባቱ ዳሬስ የአባቱም ስም ነው። በገዢ ልጅ ስም አታናግረሻል ስትባል አይ አባቱም የሱ ዳሬስ ዳሬስ ነው ሲባል ይሄ ኢትዮጵያ አይደለም እንዴ? ኢትዮጵያ ካልሆነ ተናገሩ። እዚህ ጋር ኢትዮጵያ ይብላችሁ እንዴት ነው ምንስል ሲሉ አንተ ነህ ብላ አወጣችለት እዛው። እና ከዛ በታች ያለው ማንዴ ላይ የተባለው ለዮሴፍ ዕለት ነው የተወለደው። ዮሴፍ ዳሬስ ተባለ። የመጨረሻዋ ብሌ ብሌን የተዋለች ዊኒ ዊኒ ማንዴላ ብሌን ተዋለች። አምፀሽ ተነሽ ማን ተባለች? አምፀሽ ተነሺ በራሷ ጊዜ ውቢት ብላ ወጣች። ትግል ነው ደግሞ ውድ ሰው ውሎ አጣ። የሚገርም ነው። ደረጀ ትሰማናለህ? እያዳመጥኩ ነው። ከዳሪዎስ ጋር እኔ ከደረጀም በቀረበ መልኩ አንድ መስሪያ ቤት አለም አቀፍ አገልግሎት የሚባለው ሰርቻለሁና አምፀሽ ተነሽ፣ ቼጉቬራ፣ ማንዴላ ቢያወጣ ዳሪዎስ አይገርምም ስለማውቀው አመፀኛ ነበር። አመፀኛ ስልህ በአፍራሽ መልኩ አይደለም። ለውጥ ሚሻ ለውጥ ሚሻ ሰው ነው። ከመስሪያ ቤት አለቆች ጋር አይደራደርም። መብቱን አያስነካም። የፈለገው ይቀራል እንጂ መብቱን አ በእምነቱ የጸና አሳ ሰው ነው የሚያራምድ። በብዙ አለቆችም የተወደዳል አልነበረም ever since it's been a long a long time coming but I know a change gonna come oh yes it will it's been two ካዳመጠም ኦሊሶችን በብዛት ሊያዳምጥ እንደሚችል ሄድሮ ሙዚቃዎች በጣም እንደሚያዳምጥ፣ እነ ቦምባርሊ ሳምኮክ ምናምኖችን ኢትዮጵያውያኖቹ ደግሞ እነሚልኮስ ናቸውን። እቤት ሲገባ ብዙ ጊዜ ዝምታ ያጠቀዋል ማለትም ደክሞት ነው ሊገባ የሚችለውም ደክሞት ነው። ዝክረዳሪውስ ዝግጅታችን ግን አላበቃም ይቀጥላል። ለማጠቃለያ ዜናው በቀር በእኛ በኩል ያሉን ዝግጅቶች እየተገባደዱ ነው። ከዚህ ከጀመርነውና ዳሪዮስ ይወደዋል ከተባለው የሚንሊክ ወስናቸው ትዝታ አያረጅም ዜማ ጋር እንተዋችኋለን። ዘፈኑን ዜማውን ማቋረጥ እገድዳለው። ማጠቃለያ ዜና። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ወደ ምስራቅ አፍሪቃ የሚያደርጉት ጉብኝት እየተቃረበ ባለበት በአሁኑ ወቅት በሶማሊያ ያሉት የኬንያና የኢትዮጵያ ወታደሮች ጌዶና ቤይ ክፍለ ሀገሮች ውስጥ በጽንፈኛ እስላማዊ ቡድን በአልሸባብ ላይ አዲስ የጥቃት ዘመቻ መክፈታቸው ተነግሯል። በኬንያ የሚገኘውና ለሁለት ዓመታት ያህል ተዘግቶ የቆየው የናይሮቢው ዌስት ጌት የገበያ ማዕከልም በትናንትናው ዕለት ተከፍቷል። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ የሚያሰማውን የዛሬ የራዲዮ መጽሔት ዝግጅት እዚህ ላይ ያበቃ። ነገ ሰኞ መጀመሪያ ከሚሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በልዩ ፕሮግራም፣ ከምሽቱ 3 ሰዓት እስከ 4 ሰዓት ደግሞ በመደበኛው ፕሮግራማችን መልሰን እስከምንገናኝ የፕሮግራም አቀናባሪያችንን ቴሌላይን ባክን ይዘን የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበነን ሰላም ጤና